ትኩረት በአፍሪካ። በአንጎላ የፕሬዚደንት ሆዜ ኤድዋርዶ ዶሽ ሳንቶሽ ሴት ልጅ ወይዘሮ ኢዛቤል ዶሽ ሳንቶሽ ገና በልጅነታቸው በአንጎላ መዲና ሉዋንዳ ባለውና ኮንጎሌንዘስ በሚል መጠሪያ በሚታወቀው የአደባባይ ገበያ ቦታ ላይ እንቁላል ይሸጡ እንደነበር በአንድ ወቅት ለአንድ የብሪታንያ ጋዜጣ በሰጡት ቃለ ምልልስ ላይ ገልጸው ነበር። የአንጎላ የእርስ በርስ ጦርነት ይካሄድ በነበረባቸው በእነዚሁ ዓመታትም ቢሆን በተለይ ለንግዱ ዘርፍ ልዩ ዝንባሌ እንደነበራቸው ይነገራል። የአርባ ሶስት ዓመቷ አንጎላዊት ወይዘሮ ዛሬ በአፍሪቃ ሀብታሟ ሴት እንደሆኑ ተገልጿል። ፎብስ በተባለው የአሜሪካውያኑ የኢኮኖሚ መጽሔት ግምት መሰረት የኢዛቤል ዶሽ ሳንቶሽ ሀብት 3.3 ቢሊዮን ዶላር ይደርሳል። የአንጎላ ፕሬዚደንት ሴት ልጅ ከሚቆጣጠሯቸው ወይም ከሚሳተፉባቸው ተቋማት መካከል በምህጻሩ ቢአይሲ የተባለው የአንጎላ ባንክ ሶዲያም የአልማዝ ማዕድን ተቋም፣ እንዲሁም በሀገሪቱ የሚገኙ የተለያዩ የግንባታ ተቋማትና ዩኒቴል በሚል መጠሪያ የሚታወቀው በአንጎላ ትልቁ የተንቀሳቃሽ ስልክ ተቋማት ይገኙባቸዋል። ወይዘሮ ኢዛቤል ዶሽ ሳንቶሽ በተሰማሩበት የስራ ዓለም ውስጥ ባለፈው ሳምንት ትልቅ የሚባለው ደረጃ ላይ መድረሳቸውን የመገናኛ ብዙሃን ዘገባዎች አመልክተዋል። በዚሁ መሰረትም ዶሽ ሳንቶሽ ሶናንጎል የተባለውን የአንጎላ መንግስት የነዳጅ ዘይት ተቋም ኃላፊነትን ስልጣን ይዘዋል። አንጎላ ከናይጄሪያ ጎን በአፍሪቃ ትልቋ የነዳጅ ዘይት አምራች ሀገር ስትሆን ከመንግስቱ ጠቅላላ ብሔራዊ ገቢ መካከል ብዙውን የሚሸፍነው ከዚሁ የኢኮኖሚ ዘርፍ ማለትም፣ ሀገሪቱ ይህንኑ የተፈጥሮ ሀብት በንግድ ወደ ውጭ በመላክ የምታገኘው ገቢ ነው። ከፍተኛ የሚባለውን የሶናንጎል ኃላፊነትን ስልጣን ለኢዛቤል ዶሽ ሳንቶሽ እየሰጡት ሀገሪቱን የሚመሩት አባታቸው ሆዜ ኤድዋርዶ ዶሽ ሳንቶሽ ናቸው። እንደ ጎርጎሮሳውያኑ የዘመን ቀመር ከ1979 ዓ ም ወዲህ አንጎላን በመምራት ላይ የሚገኙት ፕሬዚደንት ዶሽ ሳንቶሽ አፍሪቃ ውስጥ ከኢኳቶሪያል ጊኔ ፕሬዚደንት ቴዎዶሮ ኦቢያንግ ቀጥለው ለረጅም ዓመታት በስልጣን ላይ የሚገኙት አፍሪቃዊ መሪ ናቸው። ብዙ የአንጎላ ዜጎች ሆዜ ኤድዋርዶ ዶሽ ሳንቶሽ አንጎላን እንደ አንድ የቤተሰብ ብሎም የግል ተቋም እንደሚመሩ ነው የሚሰማቸው። ለምሳሌ እንደ ጎርጎሪዮሳውያኑ የዘመን ቀመር በ2013 ዓ ም ወንድ ልጃቸውን ሆዜ ፊሎሜኖን በቅጽል ስማቸው ዜኑን የአንጎላ መንግስት ሶቨሪን ዌልፍ ፋንድ የተባለው መስሪያ ቤት ኃላፊ አድርገው ሾመዋል። ይኸው ከአምስት ቢሊዮን የሚበልጥ ዶላር የሚያስተዳድረው መስሪያ ቤት የተቋቋመው አንጎላ ከነዳይ ዘይት ሽያጭ የምታገኘውን ገቢ ለልማት ማሳደጊያና ህዝቡንም ተጠቃሚ ለማድረጊያ ታስቦ ነው። ከዚህ በተጨማሪም በአንጎላ ቁልፍ የሚባሉ ግምሮክን የውሃና የኃይል ማመንጫ ተቋማትን የመሳሰሉ መስሪያ ቤቶችን በጠቅላላ የሚመሩት በፕሬዝደንቱ ዘመዶች ነው። የታወቁት የአንጎላ የምጣኔ ሀብት ባለሙያ ካርሎስ ሮዛዶስ ፕሬዝደንት ሆዜ ኤድዋርዶ ዶሽ ሳንቶሽ ልጃቸውን ወይዘሮ ኢዛቤል ዶሽ ሳንቶሽን የትልቁ የሀገሪቱ ነዳጅ ዘይት አምራች ኩባንያ ሶናንጎል ኃላፊ አድርገው የሾሙበትን የሰሞኑን ውሳኔ የተሳሳተ ነው በሚል አጥብቀው ነቅፈውታል። የሶን አንጎልን ተቋም የሚመራውን ግለሰብ የመምረጡ ውሳኔ የኔ ቢሆን ኖሮ ኢዛቤል ዶሻንቶሽ የመጨረሻ ምርጫ በሆኑ ነበረ። የአንጎላ ፕሬዝዳንት በሆንና ሴት ልጅ ብትኖረ ኖሮ ይህንን አይነት ውሳኔ በፍጹም አልወስድም ነበረ። ይህ ውሳኔያቸው በአንጎላ ብዙ ሰዎችን እጅግ አስቆጥቷል። እንደ ካርሎስ ሮዛዶስ አስተሳሰብ የነዳጅ ዘይት ዋጋ በአሁኑ ጊዜ በዓለም ገበያ በወደቀበትና በሰበቡም በተከተለው የኢኮኖሚ ቀውስ ሶናንጎል ትኩረቱን ሙሉ በሙሉ ተቋሙን ትርፋማ በማድረጉ ስራ ላይ የሚያደርግ ኃላፊ ነበር የሚያስፈልገው። የነዳጅ ዘይቱ ተቋም ሶናንጎል በቅርቡ ባወጣው መግለጫ መሰረት የተቋሙ ገቢ እንደ ጎርጎሪዮሳውያኑ የዘመን ቀመር ከ2014 ዓ ም ጋር ሲነጻጸር በ2015 ዓ ም የነበረው ገቢው በ34 ከመቶ ቀንሷል። ተቋሙ ሶናንጎል 50 ቢሊዮን ዶላር ካፒታል እንዳለው ቢያመለክትም ተቋሙ በጥሩ ሁኔታ ላይ እንደማይገኝ እየገለጹ የምጣኔ ሀብት ተንታኞች ይህንኑ ዘገባ የተጋነነ በሚል አጣጥለውታል። ሶናንጎል ከፖርቱጋል ትልቁ ባንክ ቢሲቢ አክሲየን መካከል 18 ከመቶውን በመያዝ ትልቁ ባለ አክሲዮን ነው። ከዚህ ሌላም ኢዛቤል ዶሽ ሳንቶሽ በሌሎች ተቋማት አማካኝነት የፖርቱጋል ኢንቨስትመንት ባንክ ሁለተኛዋ ባለ አክሲዮን ናቸው። ይኸው ሹመታቸው ባስከተለው የጥቅም ውዝግብ የተነሳ የፖርቱጋል የባንክ አክሲዮን በሊዝበን የአክሲዮን ገበያ ላይ በጉልህ ዝቅ ብሎ እንደነበር ተገልጿል። የአንጎላ ፕሬዝደንት የሚከተሉትን ዘመድ አዝማድ የመጥቀምን አሰራር አስመልክተው አንጎላዊው የመብት ተሟጋችና ጠበቃ ዴቪድ ሜንደስ በሰጡት አስተያየታቸው ሀገራቸው ወደ አንድ ሰው ፍጹም አገዛዝ እያመራች መሆኗን አመልክተዋል። በዚህም የተነሳ ዴቪድ ሜንደስ ከሌሎች አንጎላውያን ጠበቆች ጋር በአንድነት በመሆን በሰሞኑ የፕሬዝዳንት ኤድዋርዶ ዶሽ ሳንቶሽ ውሳኔ ማለትም ሴት ልጃቸውን ኢዛቤል ዶሽ ሳንቶሽን በሾሙበት እርምጃ አንጻር ክስ ለመመስረት እያሰላሰሉ መሆናቸውን አስታውቀዋል። እንደ ጎርጎሪዮሳውያኑ የዘመን ቀመር በ2010 ዓ ም በወጣ አንድ የአንጎላ ሕግ መሰረት የመንግስት መስሪያ ቤት ስልጣንን ለአንድ በውሳኔ አሰጣጥ ሂደት ወቅት የጥቅም ውዝግብ ሊገጥመው ለሚችል ግለሰብ መስጠት የተከለከለ ነው። የአንጎላ ፕሬዚደንት ሴት ልጅ ኢዛቤል ዶሽ ሳንቶሽም የመንግስቱን ተቋም ሶናንጎልን ጥቅም የሚጻረሩ ብዙ የግል ጥቅሞች እንዳሏቸው ነው የሚነገረው። ኢዛቤል ዶሽ ሳንቶሽ በሶናንጎል ተቋም ኃላፊነታቸው በመጠቀም የራሳቸውን የግል ተቋማት የሚረዱ እርምጃዎች ሊወስዱ ይችላሉ በሚልም ዴቪድ መንደስ መስጋታቸውን ከመግለጽ ወደኋላ አላሉም። የኢዛቤል ዶሽ ሳንቶሽ የሶናአንጎል ኃላፊ ሆነው መሾም ዜና አንጎላ ውስጥ ብቻ ሳይሆን የፕሬዝደንቱ ልጅ የግል ባንኮች፣ የቴሌኮሙኒኬሽንና የነዳጅ ዘይት ተቋማት ትልቅ ባለ አክሲዮን በሆኑባት በቀድሞ የአንጎላ ቅኝ ገዢ በፖርቱጋልም ውስጥ ብዙ ያነጋገረ አሳሳቢ ርዕስ መሆኑን የፖርቱጋላውያኑ የኢኮኖሚ ጋዜጠኛና የኢዛቤል ዶሽ ሳንቶሽን የህይወት ታሪክ የሚጽፈው ሴልሶ ፊሊፔ ለዶይቸ ቬለ ገልጿል። የኢዛቤል ዶሻንቶሽ መሾም በሀገሪቱ ያለመተማመን መንፈስ ፈጥሯል። ኢዛቤል የፕሬዝዳንቱ ልጅ እንደመሆናቸው መጠን ሹመቱ ወትሮም በፖርቱጋል የሚታየውን ያለመተማመን ሁኔታ እንዲባባስ ምክንያት ሆኗል። የፖርቱጋል ተወላጅ የሆኑት የኢኮኖሚ ጠበቃ ሩዊ ቨርዴም ቢሆኑ የኢዛቤል ዶሽ ሳንቶሽ ሹመት በፖርቱጋል ኢኮኖሚ ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ይገምታሉ። የፖርቱጋል ፍርድ ቤት ኢዛቤል ዶሻንቶሽ በሶናንጎል ስም የሚያካሂዱትን ማንኛውንም ንግድ ባለአክሲዮን የሆኑበትን ባንክ ጥቅም ሊነካ ይችላል በሚል ምክንያት ተቀባይነት አይኖረውም ብሎ ውድቅ ሊያደርገው ይችል ይሆናል። የፖለቲካ ተንታኞች እንዳስታወቁት የአንጎላ ፕሬዝደንት ሆዜ ኤድዋርዶ ዶሽ ሳንቶሽ በተለይ በቀጣዩ ፕሬዝደንታዊ ምርጫ ላይ እንደማይወዳደሩና ከስልጣናቸው እንደሚወርዱ ካስታወቁ ወዲህ ፈላጭ ቆራጭ አገዛዛቸውን አጠናክረው ቀጥለዋል። ፕሬዝደንቱ በእርግጥ ስልጣናቸውን መልቀቃቸውን የሚጠራጠሩት እነዚሁ ተንታኞች የነዳጅ ዘይት ዋጋ በዓለም ገበያ በመውደቁ ምክንያት የተነሳ የአንጎላ የነዳጅ ዘይት ገቢም መቀነሱ እንደማይቀርብ በማመልከት ሆዜ ኤድዋርዶ ዶሽ ሳንቶሽ የስልጣናቸውን መሰረት ይበልጥ ለማጠናከር በማሰብ ቁልፍ የሚባሉ የሀገሪቱን ስልጣን ለዘመዶቻቸው ለመስጠት መሞከራቸው እንደማይቀር ይገምታሉ። አንጎላውያን ሀገሪቱን ከሶስት አስርተ ዓመታት በላይ በመምራት ላይ በሚገኙት ፕሬዚደንት ኤድዋርዶ ዶሽ ሳንቶሽ አሰራር መሰላቸታቸውን እየገለጸው ጋዜጠኛውና የመብት ተሟጋቹ ራፋኤል ማርኬስ ማካንጎላ በተሰኘው የኢንተርኔት ድረገጹ ባሰፈረው ጽሑፍ ፕሬዚደንቱ የቤት እንስሳዎቻቸውንም ለስልጣን ሊያበቁ ይችላሉ በሚል ተሳልቆባቸዋል።